የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ጤና ይስጥልኝ፣ እንደምናመሻችሁ። ከአሜሪካ ድምፅ ዋሽንግተን ዲሲ የዛሬ ዕለተ ረቡ ጥር 12 2013 ዓ ም የጋቢና ቤ መሰናዶው ጀመረ። ዛሬ በመላው አሜሪካና በዓለም በጉጉት የሚጠበቀው ጆ ባይደን በዓለ ሲመት ነው። የምሽቱ ዘገባዎቻችንም በዚህ ዙሪያ ያተኩራሉ። በፔንሲልቬንያ አውራ ጎዳና ላይ እጅግ ብዙ ሰውና የበዓለ ሲመት ትዕይንት እንደማይጠብቀኝ ግምቴ ነው። ከሰማችኋቸው ከጥቂት ደቂቃዎች በኋላ ቃለ መሐላቸውን እንዲፈጽሙ የሚጠበቁት መጪው 46ኛው የአሜሪካ ፕሬዝዳንት ጆ ባይደንን ነው። የእሳቸውና የምክትላቸው ካማላ ሀሪስ ግለ ታሪክ፣ ከዚህ ቀደም የተካሄዱ የአሜሪካ በዓለ ሲመቶችን ከዛሬው ጋር በማነጻጸር ዘጋቢዎቻችን ያደረሱንን ልዩ ልዩ ዘገባዎች የምናደርሳችሁ ይሆናል። በሌላ በኩል ትላንትናና ከትላንት በስቲያ የጥምቀት በዓል ተከብሮ ውሏል። ዛሬም በአንዳንድ ቦታዎች በዓሉ ቀጥሏል። በባህር ዳር በጀልባና በታንኳ የታጀበው የታቦታቱ ሽኝት ምን ይመስል እንደነበረም በምሽቱ ዝግጅታችን አካተናል። በተለያየ ዘመናት የሰው ቁጥር አንዴ ያንሳል፣ አንዴ ይበዛል። አሁን ባለው በኮቪድ-19 ምክንያት ያው የሰው ፍሰት ትንሽ ቀዝቀዝ ያለ ነው። በአለ ጥምቀቱን የተመለከተ ልዩ ዘገባ ነው የምንሰማው ይሆናል ከሁሉ አስቀድመን አብራችሁን ስለምታመሹ እያመሰገንን ኤደን ገረመው በምስተንግዶ ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምፅ ባለሙያዎች ጋር በመሆን አብረናችሁ እናመሻለን አሁን ለአጫጭር ዜናዎች እተዋችኋለሁ ኤደን በምዕራብና ቄለም ወለጋ ዞኖች አንዳንድ ከተማዎችና ወረዳዎች ውስጥ ከሁለት ወር በላይ ተቋርጦ የነበረው የስልክና ኢንተርኔት አገልግሎት ከትላንት ጀምሮ መከፈቱን ነዋሪዎች ገልጸዋል። የኢትዮ ቴሌኮም ምዕራብ ቀጠና ዳይሬክተር አቶ ሙላቱ ጉደታ አገልግሎቱ በሁለቱም ዞኖች ትላንት ጀምሮ መከፈቱን አረጋግጠዋል። የኦሮሚያ ኮሚኒኬሽንስ ቢሮ ምክትል ኃላፊ አቶ ግዛቸው ጋቢሳ አገልግሎቱ ተቋርጦ የነበረው መንግስት የህግ የበላይነትን ለማረጋገጥ በወሰደው እርምጃና አንዳንድ ስፍራዎች ላይ መሰረተ ልማቶች ላይ ጉዳት ደርሶ ስለነበር ነው ብለዋል። ዘገባውን ያደረሰን ናኮር መልካ ነው። ዛሬ ረቡዕ፣ እንደ አውሮፓውያን አቆጣጠር ጥር ሀያ ጆ ባይደን አርባ ስድስተኛው የዩናይትድ ስቴትስ ፕሬዝዳንት ሆነው ቃለ መሀላቸውን ይፈጽማሉ። ተመራጯ ምክትል ፕሬዝዳንታቸው ካሚላ ሀሪስም ለዚህ ደረጃ የበቁ የመጀመሪያዊቱ ሴት ምክትል ፕሬዝዳንት ይሆናሉ። የጆ ባይደንና የካሚላ ሀሪስ በዓለ ሹመት በኮቪድ-19 ወረርሽኝ ምክንያት እንደቀደሙት በዓላት በብዙ ታዳሚ የሚገኝበት ግዙፍ ስነ ስርዓት አይካሄድም። ለወትሮው ቃለ መሐላው ክናይትድ ስቴትስ ምክር ቤት ህንጻ ከካፒቶል እስከ ናሽናል ሞል ወደሚንጣለለው ብሔራዊ መስክ የሚኮለኮለው በመቶ ሺዎች የተቆጠረ ታዳሚ አይገኝም። ሊገኙ ያልቻሉ ተሳታፊዎች ይወክሉ ዘንድም ሁለት መቶ ሺህ የዩናይትድ ስቴትስ የክፍለ ሀገሮቿና የምታስተዳድራቸው ግዛቶች ባንዲራዎች ተተክለዋል። ጆ ባይደን ቀደም ብለው የአንድነት ጥሪ የያዘ መልእክት ያስተላለፉ ሲሆን በተለይ ዩናይትድ ስቴትስ ውስጥ አራት መቶ ሺህ ሰዎች ለህልፈት ብዙዎችን ደግሞ ለኢኮኖሚ ችግር የዳረገውን የኮቪድ-19 ወረርሽኝ በአንድነት ልንጋፈጠው ይገባል ብለዋል። የአውሮፓ ሕብረት መሪዎች ጆ ባይደን አርባ ስድስተኛው የዩናይትድ ስቴትስ ፕሬዝዳንት ሆነው የተሰየሙበትን የዛሬውን ዕለት ለአሜሪካ አዲሱ የንጋት ቀን ሲለው አሞግሰዋል። የአውሮፓ ኮሚሽን ፕሬዝዳንት ኡርሱላ ቮን ደር ሌየን ለብራስልስ በአህጉራዊ ፓርላማ በሰጡት ቃል ይህ የብዙ ዓመት ታሪክ ያለው የካፒቶል ደጃፍ የሚከናወነው የቃለ መሐላ ሥነ ሥርዓት የአሜሪካን ዲሞክራሲ ጥንካሬ የሚያሳይ ነው ብለዋል። አክለውም ከረዘመ የአራት ዓመታት ጊዜ በኋላ አውሮፓ በዋይት ሀውስ እንደገና ወዳጅ ያገኘችበት ሲሉ ገልጸውታል። የአውሮፓ ካውንስል ፕሬዝዳንት ቻርል ሚሼልም በፕሬዝዳንት ዶናልድ ትራምፕ ዘመን የአውሮፓና የዩናይትድ ስቴትስ ግንኙነት መቀየሩን ገልጸው ለአራት አመታት ተጎድቶ የኖረው ውቅያኖስ ተሻጋሪ ግንኙነታችን የሚያብብበት እድል መጥቷል ብለዋል። የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን እና የሌበር ፓርቲው ተቃዋሚ መሪ ኪር ስታርመርም ለተመራጩ ፕሬዝዳንት የመልካም ምኞት መግለጫ አስተላልፈዋል። አድማጮች፣ ለሰዓቱ የያዝ ናቸው ዜናዎች ይህን ይመስላሉ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ። ማዳመጥ ላይ ያላችሁት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን ጋቢና ቪኦኤን ነው። የምሽቱ አስተናጋጃችሁ ኤደን ገረሞነኝ። ወደ ዕለቱ አብይ ርዕስ እንሻገር። ዛሬ እረቡ አሜሪካውያን ለአራት አመት ያስተዳደሯቸውን ፕሬዚዳንት ሸኝተዋል። ያለፉት ጥቂት ወራትም በአሜሪካ ፖለቲካ ውስጥ በባላንጣነትና በግጭት የተሞሉ ነበሩ። በርካታ አሜሪካውያን ጆ ባይደን በፕሬዚዳንታዊ ምርጫው ማሸነፋቸውን መቀበል አልቻሉም። የአሜሪካ ድምጿ ካሮላይን ፐርሲቲ ዩናይትድ ስቴትስን ለቀጣይ አራት አመታት የሚያስተዳድሩትን የሰባ ስምንት አመቱን አዛውንት ታሪክ በቀጣይ ዘገባ ታስተዋውቀናለች ሀብታሙ ስዩም እንደሚከተለው አሰናድቶታል። ጆ ባይደን ይህንን ከመናገራቸው በፊት ቁርጡ ያልታወቀውን ምርጫ ውጤት ለማወቅ አራት ቀናት ወስደዋል። የዚህች አገር ህዝቦች ተናግረዋል፣ ግልጽና አሳማኝ ድል አጎናጽፈውናል። ይሁንና ፕሬዚደንት ዶናልድ ትራምፕ በምርጫ ውጤቱ ላይ ጥያቄ ማጫር ጀመሩ። ደጋፊዎቻቸውን ለሰልፍ ጠርተውም የኋላ የኋላ በዩናይትድ ስቴትስ መናገሻ ነውጥ ተፈጠረ። ዋና ከተማዋ አሁን ላይ በጥብቅ ጠባቂ ጦር ውስጥ ትገኛለች። በዓለ ሲመቱ የሚፈጸምበት መድረክ ከተመልካቾች የራቀ ነው። ቁጥራቸው 25ሺህ ከሚሆነው የብሔራዊ ጓድ አባላት በተጨማሪ ቁጥሩ ከፍተኛ የሆነ የፖሊስ ስምሪት አለ። ከፕሬዚደንት ትራምፕ በተቀራኒ አዲሱ ፕሬዚደንት ልምድ ያላቸው ፖለቲከኛ ናቸው። ያልተለመደ አይነት ንግግር አደርጋለሁ። መንግስት እንዴት መስራት እንዳለበት አውቃለሁ። ባይደን የሕዝብ ተመራጭ ነው። በማገልገል ረገድ ወደ 50 ዓመታትን የሚጠጋ ጊዜ አሳልፈዋል። የፕሬዚደንት ኦባማ ምክትል በመሆን ሁለት ጊዜ አገልግለዋል። ከዚህ ቀደም ብሎ የዴላዌር ክፍለ ግዛት መራጮች ለዩናይትድ ስቴትስ የሕዝብ እንደራሴነት ስድስት ጊዜ መርጠዋቸዋል። መጀመሪያ ላይ ከመመረጣቸው አንድ ወር በፊት ባለቤታቸውና ህፃን ሴት ልጃቸውን በመኪና አደጋ አጥተዋል። ሁለት ህፃናት ልጆቻቸው ከባድ ጉዳት ደርሶባቸዋል። ሴናተሩ ባይደን ከወንድ ልጆቻቸው ጋር ለመሆን በየቀኑ ከዋሽንግተን ዲሲ ዴላዌር ድረስ በአምትራክ ባቡር ይመላለሱ ነበረ። ጉዞው ዘጠና ደቂቃ የሚፈጅ ነው። የዊልሚንግተን አምትራክ የባቡር ጣቢያ በሳቸው ስም ተሰይሟል። ባይደን ያለባቸውን ከደም ስር ግድግዳ ጡንቻ መዳከም ጋር የሚገናኘውን የአንዩሪዝም የጤና እክል ለማከም ሁለት የጭንቅላት ቀዶ ሕክምና ተደርጎላቸዋል። በጎርጎሳውያኑ 2015 ዓ ም ምክትል ፕሬዚደንት በነበሩበት ጊዜ ትልቁ ልጃቸው በው በጭንቅላት ካንሰር ምክንያት ሞቶባቸዋል። ባይደንና የኮሌጅ መምህርት የሆኑት የአሁኗ ባለቤታቸው ጂል 70 አሜሪካውያን በሚኖሩባት ዌልሚንግተን ዴላዌር ይኖራሉ። የጠባቂ መኪኖች አጀብና አነጣጥሮ ተኳሾች አሁን በከተማዋ ጎዳናዎች ላይ ተሰማርተዋል። ባክሲምፐርስ የእድሜ ልካቸውን በሙሉ በከተማዋ የኖሩ ሰው ናቸው። ከምንም ነገር አላገደንም። ነገሩን ለተረዳ ትንሽ የመታገዝ አብሮም የመከበር ጉዳይ ነው። የከተማዋ ነዋሪዎች ጆ ባይደንን ሚልክሼክ የተባለውን የወተትና ሙዝ ቅይጥ መጠጥ እንዲሁም ቺዝ ስቴክ የሚባለውን የአይብና ስጋ ጥቅል የሚወዱ የወንዛችን ልጅ ናቸው ይሏቸዋል። የብዙ ዓመታት ረዳታቸው ባቢርድ ባይደንን የጎርጎሳውያኑ ዘመን 1967 ዓ ም ሞዴል ስፖርት መኪናቸውን አበክረው ሲያሽከረክሩ ያውቋችኋል እድሜ ጠገብ ኮርቬት መኪና አለቻቸው ከጊዜ ወደ ጊዜ መኪናቸውን እያሽከረክሩ ሲዘዋወሩ ይታያሉ እውነት ነው መኪና ማሽከርከር መዘወር ይወዳሉ በሰባ ስምንት ዓመታቸው በዕድሜ አንጋፋው ፕሬዚደንት የሚሆኑት ጆ ባይደን ከእስካሁኑ ሁሉ ፈታኝ ለሚሆነው ፖለቲካዊ ፈተና እየተዘጋጁ ነው። የተከፋፈለች ሀገርን ወደ መጪው ዘመን ይዘውራል። ሀብታሙ ስዩምና ካሮላይን ፐርሽትን እናመሰግናለን። ወደ ተከታዩ ዘገባ እንለፍ። ምክትል ፕሬዚዳንት ካማላ ሀሪስ በአሜሪካ ፕሬዚዳንታዊ ምርጫ ተወዳድረው በማሸነፍ የመጀመሪያዋ ሴት በመሆን ታሪክ ሰርተዋል። ካማላ በዩናይትድ ስቴትስ የመንግስት እርከን ሁለተኛ የሆነው ስልጣን ደረጃ ላይ ለመቀመጥ ያለፉበትን መንገድ የሚያስቃኘውን ዘገባ የአሜሪካ ድምጽ የምክር ቤት ዘጋቢያችን ካትሪን ጄፕሰን አድርሳናለች። ስመኝሽ ቆየ ታቀርበዋለች። በዩናይትድ ስቴትስ ዛሬ ታሪክ ተሰርቷል። ይህን ስልጣን ለመረከብ የመጀመሪያዋ ሴት በሆንም፣ የመጨረሻዋ ግን አልሆንም። የሀምሳ ስድስት አመቷ ሀሪስ ተጣማሪያቸው ሆነው የተወዳደሩትን ፕሬዚዳንት ጆ ባይደንንና መራጮቻቸውን የመጀመሪያዋ ጥቁርና የህንድ ዝርያ ያላቸው አሜሪካዊት ሴት ሆነው በአሜሪካ ምክትል ፕሬዝዳንትነት እንዲመረጡ ስላደረጓቸው ሲያመሰግኑ የተናገሩት ነበር። በቨርጂኒያ ዩኒቨርሲቲ መምህር የሆኑት ባርባራ ፔሪ፣ አሜሪካ ውስጥ ሴት በዚህ ደረጃ ስልጣን ስትይዝ የመጀመሪያ ጊዜ መሆኑን እንዲህ ያስረዳሉ። በጠቅላይ ፍርድ ቤት ውስጥ የሚያገለግሉ ሴቶች አሉ። በአሜሪካ ምክር ቤትም አፈ ጉባኤዋ ናንሲ ፔሎሲ ሴት ናቸው። ነገር ግን በስራ አስፈጻሚ ደረጃ ላይ የተቀመጠች ሴት ምክትል ፕሬዚዳንት ኖራ አታውቅም። አሁንም ድረስ ሴት ፕሬዝዳንትም የለንም። ግን ያ ብቻም አይደለም። የተሻለ ህይወትን ፍለጋ ወደዚህ ሀገር ከመጡ ስደተኛ ቤተሰቦች የተወለደች ጥቁር ሴትም ናት። ሀሪስ ከህንዳዊ እናታቸውና ከጃማይካዊ አባታቸው የተወለዱት በካሊፎርኒያ ኦክላንድ ከተማ ነው። በጊዜው በዘር ምክንያት የሚደርስ መድሎን ለማስቀረት በሚደረገው ጥረት ካሊፎርኒያ ውስጥ በአውቶቡስ እየተመላለሱ የተማሩበት በርክሌ ትምህርት ቤት ውስጥ የሀሪስ ምስል በትልቁ ተሰቅሏል። በአሜሪካ ተወካዮች ምክር ቤት ካሊፎርኒያን ወክለው የተመረጡት ዲሞክራቷ ባርባራ ሊ ይህ ለሴቶች ምን ትርጉም እንዳለው ሲናገሩ እንዲህ ይላሉ። ብዙ ያልተነኩና ያልተሰበሩ ጣሪያዎችን በመስበር ለሴቶች መንገድ ከፍታለች። ሀሪስ ዋሽንግተን ዲሲ ከሚገኘው እና ጥቁሮች ብቻ ከሚማሩበት ሃዋርድ ዩኒቨርሲቲ ከተመረቁ በኋላ እንደ አውሮፓውያን አቆጣጠር በ2004 ካሊፎርኒያ በሚገኘው ሳን ፍራንሲስኮ ከተማ የመጀመሪያዋ ጥቁር አቃቤ ህግ፣ በ2010 ደግሞ የካሊፎርኒያ ጠቅላይ አቃቤ ህግ ሆነው አገልግለዋል። ባሳለፍ ነው የፈረንጆቹ ዓመት በጋ ላይ የጥቁሮች ህይወት ዋጋ አለው በሚል በተካሄደው ተቃውሞ ተራማጅ አቋም ያላቸው ሰዎች ሀሪስ ከሚታዩት የበለጠ አክራሬ አቃቤ ህግ እንደሆኑ፣ በሞት ቅጣት ላይ እርስ በርሱ የተጣረሰ አቋም እንደሚያራምዱና ፖሊሶች ለሚፈጽሟቸው ጥፋቶች ተጠያቂ አለማድረጋቸውን በመግለጽ ቅሬታ አቅርበውባቸው ነበር። በቴክሳስ ዩኒቨርሲቲ መምህር ሆነው የሚያገለግሉት ሻነን ባው ኦብራየንስ ሀሪስ ለመጀመሪያ ጊዜ ታሪክ የሰሩት በካሊፎርኒያ የዩናይትድ ስቴትስ ሴኔት አባል ሆነው ሲመረጡ እንደሆነ ይናገራሉ። ሰዎች እነሱን የሚመስላቸውን ሰው ስልጣን ላይ ማየታቸው በጣም አስፈላጊ ነገር ነው። በአክስትነታቸውና በእንጀራነታቸው ስላላቸው ሚና አዘውትረው የሚናገሩት ሀሪስ በሙያቸው ጠበቃ የሆኑት ባለቤታቸው ደግ ኤምሆፍ በአሜሪካ ዋይት ሀውስ ቤተ መንግስት ታሪክ የመጀመሪያው የሆነውን ሰከንድ ጀንትልማን ወይም ወደ አማርኛ ሲመለስ ካህላይ ጌታ የሚል ትርጓሜ የሚሰጥ ማዕረግ አግኝተዋል። ምንም እንኳን ሀሪስ በምክትል ፕሬዚዳንትነታቸው የሚኖራቸው ዋና ስራ ፕሬዚዳንቱ የሚፈልጓቸውን ስራዎች ማስፈጸም ቢሆንም ተንታኞች ሀሪስ ታሪካዊ መጀመሪያነታቸውን በአግባቡ ይጠቀሙታል ሲሉ ይገምታሉ። በካትሪን ጂፕሰን ለቀረበው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። ስመኝሽንና ካትሪንን እናመሰግናለን። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ በኮቪድ-19 ምክንያት ከየመኖሪያ ቤታቸው ሆነን የምናስተላልፍላችሁ የጋቢና ቪኦኤ መሰናዶን ነው። Sweet little white lies, your sweet little white lies. You go bad taste in my mouth. You taste in my mouth. I'm a queen in the nighttime, black dress with the white wine. Mess it up, watch it fall down. When you watch it fall down, you tell me I'm a real. Bad taste in my mouth ሰምታችሁ ያላችሁት። አሁን ደግሞ ከአሜሪካ በዓለ ሲመት ወጣ እንበልና ወደ ኢትዮጵያ እንሻገር። የጥምቀት በዓል በትላንትናው ቀን በመላው ኢትዮጵያ መከበሩ ይታወሳል። ለየት ያለ አከባበር ከነበረባቸው ስፍራዎች አንዷ ባህር ዳር ከተማ እንደነበረች ዘጋቢያችን አስቴር ምስጋናው ነግራናለች። ባህር ዳርና አካባቢዋ የታቦታቱን ሽኝት ያካሄዱት በታንኳና በጀልባ በምታጀብ ነበር። አስቴር እለቱ እንዴት እንዳለፈ እንደሚከተለው አሰናድተዋለች። የጥምቀት በዓል ሁሌ የሚከበረው በዝማሬ፣ በሆታ፣ በእልልታና በጭፈራ ነው። ዛሬ እኔ ያከበርኩበት ቦታ ግን ከተለመደው የተለየ ነው። ከባህር ዳር ከተማ በሶስት ኪሎ ሜትር ርቀት በሐይቅ ላይ በምትገኘው የጣና ሐይቅ የደብረ ማርያም ገዳም ላይ ነው። በዚህ ቦታ ላይ የጥምቀት በዓል ሲከበር የደብረ ማርያም ገዳም ታቦት የምትታጀበው በጣና ሐይቅ ላይ በታንኳና በጀልባ ነው። ይህ ስርዓት የሚከናወንበት ስፍራ ደግሞ አባይ በጣና ላይ የሚወጣበት አባይ ራስ ተብሎ በሚጠራው ስፍራ ላይ ነው። በጣና ሐይቅ ላይ የደብረ ማርያም ታቦት ባአጀቡ ታንኳዎችና ጀልባዎች ያሉ ምእመናት ዝማሪያቸውንና እልልታቸውን ከጣና ሐይቅ ከሚመነጨው ማዕበልና ነፋስ ጋር ተዳምሮ ለመንፈስ ልዩ ሐሴት ይፈጥራል። ታቦቱን በታንኳ አጅቦ ማስወጣትና ማስገባት የተጀመረው ከአስራ ሁለተኛው መቶ ክፍለ ዘመን ወዲህ እንደሆነ የገዳማ የስብከተ ወንጌል ኃላፊ መምህር ቀለሙ አንተነህ ይናገራሉ። እንኳን ደረሰ። እስቲ ስለ ገዳማ ታሪካዊ ዳራ ይግለጽ። ገልጹልኝ ገዳሟ በ12ኛው መቶ ክፍለ ዘመን በአጼ ይኩኖ አምላክ ዘመነ መንግስት በ1260 ዓ ምት በጻድቁ ከሸዋ በመጡት በታላቁ ጻድቅ በአቡነ ታዲዮስ አማካኝነት የተመሰረተች ገዳም ናት። በዚች ገዳም ብዙ ቅርሶች ይገኛሉ። ብዙ የታሪክ ስፍራዎችን ማየት እንችላለን። ዘመን ተሻጋሪ ሆነው ዛሬም ትውልዱን ሊያስተምሩ የሚችሉ እንዲሁም ትውልዱን ለፈውስ የሚያበቁ ብዙ የጻድቁ የጸሎት ውጤት የሆኑ ብዙ ቅርሶች ይገኙባታል ማለት ነው። ገዳሟ ከተመሰረተችበት ጀምሮ በዓል እንደዚህ ነው ሲከበር የነበረ ከብዙ ጊዜ በኋላ ግን አጼ ዘርአ ያዕቆብ ልጅ አጼ በእደ ማርያም ክርስትና ተነስተውባት በዚች ቦታ ላይ የተለያዩ ነገስታትም እየመጡ ቦታዋን ሲጎበኟት፣ በርካታ ምዕመናንም አብረው ይመጡ ስለነበረ ቦታዋ መታወቅ ይችላለች። ከዛን ጊዜ ጀምሮ በተለያዩ ዘመናት የሰው ቁጥር ሊያንስ ይችላል። ነገር ግን ቦታዋ በዓሉ ይከበር እንደነበረ ትናንትና ከነበሩ አባቶች መረዳት ይቻላል ማለት ነው። በተለያየ ዘመናት የሰው ቁጥር አንዴ ያንሳል፣ አንዴ ይበዛል። አሁን ባለው በኮቪድ 19 ምክንያት ያው የሰው ፍሰት ትንሽ ቀዝቀዝ ያለ ነው። ባለፈው ጊዜ ግን የሰው ፍሰት በተለይ ጥርን እንዲሁም ክረምትን በአካባቢ ብዙ ሰዎች እየመጡ ቦታዋን ይጎበኛታል ለየት ባለ መልኩ በአለም ማክበር ለሚፈልጉ ሰዎች የሚያስተላልፉት መልእክት ካለ እድሉን ልስጠው በተለይ ጥምቀትን በጣና ሀይቅ በታላቋ ደብራችን በጣና ሀይቅ ደብረ ማርያም ገዳም ማክበር ከሌሎቹ ቦታ ለየት ያደርገዋል ከደንገል የሚሰሩ ታንኳዎች ዙሪያውን ታቦቱን ያጅባሉ። እንዲሁም ጀልባዎችም ከመሀል ከተማ ማለት ከባህር ዳር እየመጡ ታቦቶችን ታቦቷን ያጅባሉ። ይህንን ማየት ከምንም በላይ ልዩ ደስታ፣ ልዩ ስሜትን ይፈጥራል። ጥር 11 ቀን የሚችል በተለያየ ጊዜ መጥቶ የቦታዋን ታሪክና የቦታዋን በዓል አከባበር ሌሎቹን በዓላት ስለሚከበሩ መጥቶ በማየት ፍጹም ያገሩን ታሪክ ያለውን፣ ባህሉን፣ ሃይማኖቱን፣ ትውፊቱን መረዳት እንዲችል በዚህ አጋጣሚ መልእክት ማስተላለፍ ፈልጋለሁ። በዓሉ ደግሞ ከውሃ ጋር ግንኙነት አለው። ውሃ ላይ ማክበር ደግሞ የተለየ ስሜት ይፈጥራል። ክርስቶስ የተጠመቀበት ዮርዳኖስ ባህር ነው። አንደኛ በዓለም ላይ ታላቅ የሆነው ረዥሙ ወንዝ ናይል የሚባለው ወንዝ በጣና ላይ ሰንጥቆ የሚወጣበት በዚህ በጥንታዊቱ ገዳም በደብረ ማርያም በኩል አድርጎ ነው። ስለዚህ ልዩ የሚያደርገው ልዩ ልዩ ጉማሬዎችም ይገኙበታል። በመውጫው በኩል ዙሪያዋን ቦታዋ በራሱ በልዩ ልዩ እጽዋት የተከበበች ታሪክን ጠብቃ ያቆየች፣ ከወፍ ድምፅ ውጭ ሌላ ድምፅ የማይሰማባት ጸጥ ያለች ቦታ ናት። በዚች ቦታ መጥቶ ደግሞ እግዚአብሔርን በጸሎት ጠይቆ በባህሩ ላይ ያለውን ባህሉ ሲከበር በዓሉን አክብሮ መሄድ ከምንም በላይ ትናንትና ክርስቶስ የተጠመቀበት ዮርዳኖስን ያሳስበናል፣ ያሳየናል ማለት ነው። እኔም አመሰግናለን። ይህንን ሃይማኖታዊ ስርዓት ለመታደም ከባህር ዳር ከተማ በርካታ ምዕመናን ይመጣሉ። የአካባቢው ታዳጊዎችና ወጣቶች ደግሞ ለዚህ ቀን የሚሆን ታንኳ ይሰራሉ። ታንኳን ለማታውቁ ጥቂት ላብራራላችሁ። ታንኳ ማለት በሐይቅ ዳርቻ በሚበቅል ደንገል ወይም በእንግሊዘኛው አጠራር ፓፒረስ ከተባለ የሳር ዝርያ የተሰራ ባህላዊ መጓጓዣ ነው። ይህንን መጓጓዣ ከሰሩ ታዳጊዎች ጋር ቆይታ አድርጊያለሁ። ስሜ የፋሽኮታዬ ይባላል። ጥምቀት ሲደርስ ደንገል እናችላለን። መጀመሪያ እዛም ታንኳን እናንሰራና እዛ በኋላ ታቦታን በታንኳ እያጀብ እነዚህ ዓላማ ብላችሁ ነው የምትሰሩት? ምን ያህል ጊዜ ይወስድባቸዋል ለማጨር? ነው ለማጨር፣ አንድ ቀን ይፈጅብናል። ለመስራትም እንደ አንድ ቀን ይፈጅብናል። እና በታቦታ ታንኳ እናጅበታለን። ጥምቀት ስንት ቀን ሲቀረው ነው? ወይም ስራ ወር እንደ አካባቢ አቶ አምላኩ ጌትነት በየዓመቱ እዚህ ቦታ ላይ የጥምቀትን በዓል እንደሚያከብሩ ይናገራሉ። በዚህ ቦታ ላይ ባህል ማክበር ብቻ ሳይሆን የተለየ ማህበራዊ ትስስርም እንዳለው ይናገራሉ። እኔ ሌላ ሀገር ነው የነበርኩኝ። ወደዚህ ከመጣው ጊዜ ጀምሮ ከዚህ ነው የማከብረው። ምን አይነት ስሜት ይፈጥርብዎታል? እዚህ ሲመጣው በዓልን ሲያከብሩ? በጣም ነው የምትደሰተው። ልጆቼ ናቸው እነዚህ ባለቤቴናት፣ ሁሎችን ሰብስብ አድርጌ ይዤ መጥቼ ነው የሚሆሉ። ምን አይነት የተለየ ድባብ አለ እዚህ ማክበር በዓልን? እንደምታዩ ይበላን ይጠጣን፣ በአመት አንድ ጊዜ አሁን በአጋጣሚ ሆኖ ሶስት በሬ ነው የታረደ። ከዚህ ሁሉም ጠግቦ ነው የሚሄደው። ከዚህ እንዳየሹ ማዱ ሰፊ ነው። ብንበላው ብንበላው አባን ይዘን አላልቅም አለ እና ስለዚህ አንድ በህይወት የሙሉ የሚያስደስተኝ እንዲህ አይነት ባል ስሆን ቀደም ሲል በታንኳ ነበረ ምናከብሮ የነበረው። መቤታችን በታንኳ ቀጥ ብላ ቁማ ነበር የምትሄደው በሰው በሚቀዘፈው ማለት ነው። በአሁኑ ሰዓት ግና ታጅባ ታጅባ ቁማ መዘመራን እየዘመረ እነዚህ ጀልባ ያላቸው በጀልባ አጅበ ሲሄዱ፣ ራሱ ሀዚ መሆንሽን ትረሸዋለሽ ካለሽ ደስታ የተነሳ ማለት ነው። እስኪ ስምህን ግለጽልኝ። ታዘበው ዘመነ ባላለው። ከባህር ዳር የደብረ ማርያምን በዓል እንግዲህ ለማክበር እዚህ ጀልባው ላይ ነው የተገናኘ ነው እና ታቦቱንም ወደ ገዳሙ እየሸኘን ነው እና ምን አይነት ስሜት ፈጠረብህ? በጣም በጣም ከምትገልጩ በላይ ነው የተደሰትኩት እኔ። ያው ሌሎችም ሰዎች እንደዚህ ጊዜ እናንተን ካላቸው መጥተው ቢመለከቱ በጣም ደስ ይለኛል። ከሌሎች ለየት የሚያደርገው ሌሎች በየብስ ነው የሚያከብሩት። እዚህ ጋር ደግሞ የምታየው በአባይ ላይ በጀልባ በታንኳ ምናምን ስለሆነ በጣም ያምራል። የጥምቀት በዓል በተባበሩት መንግስታት የትምህርት የሳይንስና የባህል ማዕከል ከማይዳሰሱ ቅርሶች ከተመዘገቡት ውስጥ አንዱ የኢትዮጵያ የጥምቀት በዓል አከባበር ነው። መልካም በዓል። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ከደብረ ማርያም ገዳሙ። አድማጮቻችን ለምሽቱ ያጠናቀርንላችሁን የጋቢና ቪኦኤ መሰናዳዎች እዚህ ላይ ፈጽመናል። አስተያየቶቻችሁን በፌስቡክ ገጻችን ቪኦኤ አማሪክ ላይ ለጋቢና ቪኦኤ እያላችሁ አድርሱን። ምሽቱን አብረናችሁ ያመሸነው ሰለሞን አባተ፣ በአርትዖቱ ኤደን ገረመው፣ በመስተንግዶ ኤልያስ አስማረ፣ በመርሃ ግብሩ ቅንብር ሀብታሙ ስዩም፣ በዜናዎቹ ከመላው የአሜሪካ ድምፅ ዘጋቢዎችና የስቱዲዮ ባለሙያዎች ጋር በመሆን ነው። በነገው ምሽት እስከምንገናኝ ድረስ ደህና እደሩ። I'm gonna be